The voice of America! DOA. Ye, You, America American Dims, Radio Tabiano. <laughs> ወደባ አቅራቢያ በምትገኘው ጭና በተሰኘችው የገጠር ቀበሌና በአካባቢዋ ነዋሪዎች ላይ ህወት ዳግም ማይካድራ ያሉትን አስጠቃቂ ጭፍጨፋ ፈጽመዋል ሲሉ የአማራ ክልል ባለስልጣናትና ከጭፍጨፋው መትረፋቸውን የተናገሩ አመለከቱ። መጡ ቤታቸውን አስረቆቋቸው እነሱ ወደ ወጅ ወጡ። ኋላ ላሙን በሬውን በጉንበሉት ቤቱን

ከግድያው መትረፋቸውን ከተናገሩ የጭና ቀበሌ ነዋሪዎች ውስጥ ናቸው። ሙሉ ዘገባው በዕለቱ አብርስ ይቀርባል። በአማራ ክልል በግጭት ሳቢያ ከቀያቸው የተፈናቀሉ ሰዎች ቁጥር ከግማሽ ሚሊዮን መብለጡን የአማራ ክልል አስታወቀ። የዚህንም ዝርዝር ይዘናል። ጤና ይስጥልን። እንደምናመሻችሁ እንደምናመሻችው፣ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡዕ ጳጉሜ 3 2013 ዓ ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ አከበደ ነኝ ከፕሮግራሙ አቀናባሪ ብርሃን ኃይሉ፣ ከቴክኒክ መሐንዲሱ ቶኒ፣ ከዋና አዘጋጇ ጽዮን ግርማ፣ ከዌብ እና ማህበራዊ መገናኛ አቀናባሪያችን አባየው ገበያው እንዲሁም ከሌሎች ባልደረቦቻችን እና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር በመሆን እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን ያለም ዜና ከደረጀ ደስታ ጤናሽጥልን አድማጮች እንደምን አመሻችሁ። ዜናውን የማቀርብላችሁ ደረጀ ደስታ ነኝ። በጭና ከሁለት መቶ በላይ ዜጎች በህወሓት መጨፍጨፋቸውን ነዋሪዎችና ባለስልጣናት ገለጹ። በሰሜን ጎንደር ዞን ዳባት ወረዳ በምትገኝ ጭና ተክለ ሃይማኖት በተባለች ገጠር ቀበሌ ውስጥ በህወሓት ታጣቂዎች ከሁለት መቶ በላይ ንጹሐን ዜጎች መገደላቸውን የኢትዮጵያ መንግስት ተጎጂዎችና የአይንማኞች መሆናቸውን የገለጹ ነዋሪዎች ተናገሩ። የህወሓት ታጣቂዎች በቀበሌዋ በቆዩባቸው አምስት ቀናት ውስጥ ንጹሐን ሰዎችን ቤት ለቤት እየዞሩ ገድለዋል ሲሉ የአይን እማኝ መሆናቸውን የገለጹ ነዋሪዎች ተናግረዋል። በሌላ በኩል ሮይተርና አሶሽየትድ የትግራይ ኃይሎች ብለው በጠሯቸውና የኢትዮጵያ መንግስት አሸባሪው ህወሓት ብሎ የሚጠራቸው የህወሓት ታጣቂዎች ባለፉት ቀናት ያጋጠማቸውን ሽንፈት ተከትሎ ከ120 በላይ ንጹሐን ዜጎችን መግደላቸውን የአካባቢው ባለስልጣናት ጠቅሶ ዘግበዋል። ግድያው ባለፉት አስር ወራት በተካሄደው ጦርነት እጅግ አሰቃቂ ጭፍጨፋ መሆኑንም አሶሽትድ ፕሬስ ገልጿል። የህወሓት ቃል አቀባይ በጉዳዩ ላይ እስካሁን የሰጡት ምላሽ የለም። ሆኖም ከዚህ ቀደም በሚነሱ ተመሳሳይ ክሶች ላይ ህወሓት በሰላማዊ ሰዎች ላይ ጥቃት አያደርስም ማለታቸው ይታወሳል። አድማጮች፣ ዝርዝር ዘገባው በዕለቱ አብይ ርዕስ ይቀርባል። ሱዳን በአገሯ የሚገኙትን የኢትዮጵያ አምባሳደር በመጥራት ተከዜ ወንዝ ውስጥ ተጥለው ተገኝተዋል የተባሉ ሀያ ዘጠኝ ኢትዮጵያውያን የትግራይ ተወላጆች ስለመሆናቸው ማስረዳቷን የሱዳን የውጭ ጉዳይ ሚኒስትር አስታወቁ። የውጭ ጉዳይ ሚኒስትሩ ትናንት ማክሰኞ ባወጣው መግለጫ አምባሳደሩ የተጠሩት እንደ ኤሮፓ አቆጣጠር ነሐሴ 20 ነው። አስክሬኖቹም በስተ ሱዳን ድንበር በኩል ባለው ሰቲት ወይም በኢትዮጵያ ተከዜ ተብሎ በሚታወቀው ወንዝ ውስጥ የተገኙት እንደ ኤሮፓ አቆጣጠር ሐምሌ 26ና እስከ ነሐሴ 8 ባሉት ጊዜያት ውስጥ መሆኑ እንደተነገራቸው ሚኒስቴሩ አስታውቋል። አስክሬኖቹ የተለዩት ዋድ አልሃ ኡላሃ በሚባል አካባቢ በምስራቅ ሱዳን በሚኖሩ ኢትዮጵያውያን መሆኑንም መግለጫው አስታውቋል። መግለጫው ስለ ሰዎቹ አሟሟት አላስረዳም። አስተያየታቸውን የተጠየቁት የኢትዮጵያ ውጭ ጉዳይ ሚኒስትር ቃል አቀባይ ዲና ሙፍቲ በጉዳዩ ላይ ምላሽ እንዳልሰጡ በዘገባው ላይ ተጠቅሷል። የዩናይትድ ስቴትስ ዩ ኤስ ኤ ድ እየተባለ በሚጠራው ዩናይትድ ስቴትስ ዓለም አቀፍ የልማት ኤጀንሲ አማካኝነት አንድ ሚሊዮን ዶላር የሚያወጣ 46 ዘመናዊ የቲቪ መመርመሪያ መሳሪያዎችን ለኢትዮጵያ ሕዝብ ማበርከቱን በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምበሲ ዛሬ ባወጣው መግለጫ አስታውቋል። የተበረከተው አዲስ መሳሪያ በልማድ ሳምባ ነቀርሳ ወይም ቲቢ የሚባለውን በሽታ ለመመርመር የሚወስደውን የአራት ቀናት ጊዜ ወደ አራት ሰዓታት እንደሚያሳጥረው መግለጫው አስታውቋል። ጂን ኤክስፐርት የተባሉትን ዘመናዊ መሳሪያዎች ለኢትዮጵያ የጤና ጥበቃ ሚኒስትር ያስረከቡት በኢትዮጵያ የዩናይትድ ስቴትስ አምባሳደር ጊታ ፓሲ ናቸው። የቲቢ በሽታ በኢትዮጵያ በአመት ውስጥ 24 ሺህ ሰዎችን የሚገድል ሲሆን በእያንዳንዱም ሰዓት ሶስት ሰዎች በዚሁ በሽታ እንደሚሞቱ በመግለጫው ተጠቅሰዋል። ሰኞ ዕለት በምዕራብ ኢኳቶሪያል የአምስት ሰዎች ህይወትን ማለፉን ተከትሎ በደቡብ ሱዳን ያለው የተባበሩት መንግስታት ልዑክ ወታደራዊና ፖለቲካዊ አመራሮች ግጭቱን እንዲያስቆሙ ጥሪ አቀረበ። የዴቪድ ሞኖ ዳንጋን ዘገባ ኤደን ገረመው ታቀርበዋለች። የደቡብ ሱዳን ህዝቦች መከላከያ ሀይል ቃል አቀባይ የሆኑት ሜጀር ጀኔራል ሉል ሩአ ኮአንግ ከደቡብ ሱዳን የመከላከያ ሀይሎች እና ከተቃዋሚ ትብብር ሀይሎች የተውጣጣ ጥምር ቡድን ግጭቱን ለማስቆም ወደ ታምቡራ ከተማ መጓዙን አስታውቋል። የተሰራጩ ሪፖርቶች እንደሚያሳዩት ከሆነ ግጭቱ በሱዳን ህዝቦች የነጻነት እንቅስቃሴ የተቃውሞ ወታደሮች እና ጀኔራል ጄምስ ናንዶ በመባል ለሚታወቁት ጀኔራል ታማኝ በሆኑ ሀይሎች መካከል የተከሰተ መሆኑን ያሳያሉ ነው እስካሁን ድረስም አካባቢውን በማወቅ ነዋሪዎቹ ወደ ታምቡራ ከተማ እንዲሸሹ ባደረጋቸው ሁኔታ ላይ የተለያዩ ክሶች ይሰማሉ የሱዳን ህዝቦች መከላከያ ሀይል ሜጀር ጀነራል ኮአንግ ውጊያው በሙሉ ሀይል ሳይሆን በጥቂት ወታደሮች የተካሄደ ነው ይላሉ ግጭቱ በሁለት የወታደር ሀይሎች መካከል ሳይሆን በሁለት ሀይሎች መካከል ነው ሲሉ ለአሜሪካ ድምጹ የደቡብ ሱዳን የሬዲዮ ፕሮግራም አስታውቀዋል ይሁንና የተቃዋሚ ሀይሎች መሪ የሆኑት ሜጀር ጀነራል ላም ገብርኤል የተቃዋሚ ሀይሎች አልተሳተ ይሳተፉም ይላሉ። እስካሁን ድረስም ወደ አስር ሺህ የሚጠጉ የአካባቢው ነዋሪዎች ግጭቱን ሸሽተው ከቀያቸው መልቀቃቸውን የተባበሩት መንግስታት የደቡብ ሱዳን ልዑክ አስታውቋል። በአሁኑ ሰዓትም በሺዎች የሚቆጠሩ የተፈናቀሉ ስደተኞች በታምቡራ የተባበሩት መንግስታት ዩኤን ሚስ ካምፖች ውስጥ ተጠልለዋል። የአካባቢው ነዋሪዎችም ግድያውን በማን እንደሚፈጸም ባያውቁም ሲቪል ሰዎች ግን እየተገደሉ መሆኑን ይናገራሉ። የመንግስታቱ ድርጅት የደቡብ ሱዳን ልዑክ ዋና ኃላፊ ኒኮላስ ሃይሶም ዋና ዋና የብሔራዊና አካባቢያዊ የፖለቲካ መሪዎች የተፈጠረውን ውጥረት ለማረጋጋትና ና ማህበረሰቡን አንድ በማድረግ የህይወት መጥፋትንና የቤት እንዲሁም የኑሮ ሁኔታን ለማሻሻል አስቸኳይ እርምጃ እንዲወስዱ አሳስበዋል። የደቡብ ሱዳን ጥምር ኃይል ቦርድም በአካባቢው ያሉ ኃይሎችን በማለያየት ውጥረቱን ለማርገብ ቃል ገብቷል። ላም ገብርኤል ለሳውስ ሱዳን ፎከስ በሰጡት ቃል ይሄ የሲቪሎች ግጭት ነው፣ ነገር ግን የደቡብ ሱዳን የነጻነት እንቅስቃሴ በአካባቢው መገኘት ሁኔታውን ፖለቲካዊ አድርጎታል ብለዋል። ነገር ግን የምዕራብ ኢኳቶሪያል የመረጃ ሚኒስቴር ዊሊያም አድሆኖ ቤኪ በታምቡራ ያለው ግጭት የብሔር ሳይሆን በሁለቱ ኃይሎች ምክንያት የተከሰተ ነው ብለዋል። በደቡብ ዩጋንዳ ከደርዘን በላይ ሰዎች የተገደሉበትን ገጀራን በመጠቀም የተፈጸመ ግድያ በማቀነባበር ሁለት የዩጋንዳ ተቃዋሚ የፓርላማ አባላት እንደተሳተፉ ቢመለከትም ጠበቃቸው የፖለቲካ ክስ ነው ሲሉ አጣጥለውታል። የአጃንስ ፍራንስ ፕሬስን ዘገባ ስመኝሽ የቆየ ታቀርበዋለች። ከዩጋንዳ ዋና ከተማ ካምፓላ በ150 ኪሎ ሜትር ርቀት ላይ የምትገኘው ማሳካ ከተማ ላለፉት ሁለት ወራት በወንበዴዎች በደረሰ አሰቃቂ ጥቃት ፍርሃት ውስጥ ከርማለች። በምሽት በየቤቱ በመሄድ በተፈጸመው ጥቃት ከ30 በላይ ሰዎች የተገደሉ ሲሆን ሟቾቹ በተለይ በእድሜያቸው የገፉ ሰዎች መሆናቸውን ፖሊስ አስታውቋል። ፖሊስ ለሁለት ቀናት ባደረገው ማጣራት ሙሐመድ ሲግሪያና አላን ሴዋኒያና የተባሉ ሁለት የፓርላማ አባላት በሶስት የግድያና በአንድ የግድያ ሙከራ ክሶች መሳተፋቸው በፍርድ ቤት እንደተመለከተ ጠበቃቸው ኤልያስ ሉክዋጎ ለአዣንስ ፍራንስ ፕሬስ ተናግረዋል። ተከሳሾቹ ድርጊቱን አለመፈጸማቸውን የተናገሩት ሉክዋጎ በሙሴቬኒ ወታደራዊ መንግስት የቀረበ ፖለቲካዊ ክስ ነው ሲሉም ገልጸውታል። ጠበቃው አክለው የገዥውን ፓርቲ የፖለቲካ ዓላማ ለማስፈጸም ታስቦ ለአንድ ወገን ያደላ የፍትህ አሰራርን በከፍተኛ ሁኔታ እንደሚቃወሙ የተናገሩ ሲሆን በመስከረም አምስት ፍርድ ቤት እስከሚቀርቡ ድረስ በካምፓላ አቅራቢያ በሚገኘውና በከፍተኛ ሁኔታ በሚጠበቀው ኪታሊያ የእስር ቤት እንደሚቆዩ አስረድተዋል። የዩጋንዳ ፖሊስ ቃል አቀባይ ፍሬድ አናንጋ እንደተናገሩት ሁለቱ የፓርላማ አባላት የታሰሩት በርካታ ተጠርጣሪዎች በሕብረተሰቡ ዘንድ ፍርሀት እንዲፈጠርና መንግስትን እንዲጠሉ ለማድረግ ጥቃቱን ማስተባበራቸውን በመግለጻቸው ነው። ሁለቱም የፓርላማ አባላት በጥር ወር በተደረገው ምርጫ የፕሬዚዳንት ሙሴቬኒ ዋና ተፎካካሪ የነበሩት ቦቢ ዋይን የሚመሩት ብሔራዊ አንድነት ፓርቲ አባላት ናቸው። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እና የጀርመን የውጭ ጉዳይ ሚኒስትር ሄይኮ መአስ በአፍጋኒስታን ወቅታዊ ሁኔታ ላይ ከአጋር ቡድኖችና ተባባሪዎች ቡድኖች ጋር ተወያይተዋል። ውይይቱ ታሊባን አገሪቱን ከተቆጣጠረ በኋላ የሚደረገውን የሰብአዊ እርዳታም እንዲሁም የጸረ ሽብርተኝነት ሁኔታን እንደሚያካትት ተመልክቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባለስልጣናት እንዳስታወቁት በሚኒስትሮች ደረጃ የሚካሄደው ስብሰባ ታሊባን ለዓለም አቀፉ ማህበረሰብ ለገባው ቃል ያለውን ቁርጠኝነት እንደሚመለከትም ተነግረዋል። የውጭ ጉዳይ ሚኒስትሩ ብሊንከን ወደ ጀርመን ከማምራታቸው በፊት በኳታሩ ጉብኝታቸው ወቅት ታሊባን በአፍጋኒስታን የሚገኙ ህጋዊ የጉዞ ሰነድ ያላቸው እና መውጣት የሚፈልጉትን ሁሉ ፈቃድ እንዲፈጽም ማሳሰባቸው ይታወሳል። በመጨረሻም ኮቪድ-19 ባለፈው ዓመት የኮቪድ-19 ወረርሽኝ የኤችአይቪና ቲቢ ወይም በልማድ ሳምባ ነቀርሳ በሚባለው በሽታ ላይ እጅግ የከፋ ተጽዕኖ መፍጠሩን ዛሬ ረቡዕ አዲስ የወጣው አንድ ጥናታዊ ሪፖርት አመለከተ። ከመንግስታት ትብብር ከዜጎች የማህበረሰብ ቡድንና የግል ዘርፍ ተቋማት ጋር የሚሰራው የአለም አቀፍ ፈንድ በጥናቱ እንዳመለከተው ባለፉት አመት ባለፈው ዓመት የኤች አይ ቪ ፕሮግራሞችና አገልግሎቶች ከቀደመው ዓመት ጋር ሲነጻጸር በ11 ከመቶ የቀነሱ ሲሆን ለኤች አይ ቪ የሚደረገውን ምርመራ ካለፈው ዓመት ጋር ሲነጻጸር በ22 ከመቶ ቀንሷል። የዓለም አቀፍ ፈንዱ ዋና ዲሬክተር ፒተር ሳንድስ ለሮይተር እንደተናገሩት ባለፈው ዓመት እንደ ኤሮፓ አቆጣጠር በ2020 የቲቪ በሽታ ሕክምና ያገኙ ሰዎች ቁጥር ከቀደመው ዓመት በ1 ሚሊዮን የቀነሰ መሆኑን አስታውቀዋል። ያ ማለት ወደ 100 ሺዎች የሚቆጠሩ ሰዎች ይሞታሉ ማለት ነው ሲሉም ተናግረዋል። የምሽቱ ዜና ይሄው ነበር። ጤና ይስጥልን። ደረጀ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ረቡብ ጳጉሜ 3 2013 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበድ ነኝ። በዓለም ዜናዎች የጀመረው ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። አሁን የሰዓቱን አቢይ ርዕስ። በሰሜን ጎንደር በአንዲት የገጠር ቀበሌ ውስጥ በርካታ ሰዎች በህወሓት ታጣቂዎች መገደላቸውን ነዋሪዎችና ባለሥልጣናት ገለጡ። በሰሜን ጎንደር ዞን ዳባት ወረዳ በምትገኘው ጭና ተክለ ሃይማኖት በተባለች የገጠር ቀበሌ ውስጥ ነው ከሁለት መቶ በላይ ንጹሐን ዜጎች በህወሓት ታጣቂዎች ተገድለዋል ሲሉ መንግስት ተጎጂዎችና፣ የአይን እማኞች መሆናቸውን የገለጹ ነዋሪዎች የተናገሩት። የህወሓት ታጣቂዎች በቀበሌዋ በቆዩባቸው አምስት ቀናት ውስጥ ንጹሐን ዜጎችን ቤት ለቤት እየዞሩ ገድለዋል ሲሉም እነኚሁ እማኞች መሆናቸውን የገለጹ ነዋሪዎች አመልክተዋል። በሌላ በኩል ሮይተርስና አሶሺየትድ ፕሬስ የትግራይ ኃይሎች ብለው በጠሯቸውና የኢትዮጵያ መንግስት በአሸባሪነት በፈረጃቸው የህወሓት ታጣቂዎች ባለፉት ቀናት ውስጥ የገጠማቸውን ሽንፈት ተከትሎ ከአንድ መቶ ሀያ በላይ ንጹሐን ዜጎችን መግደላቸውን የአካባቢውን ባለስልጣናት ጠቅሰው ዘግበዋል። ግድያው ባለፉት አስር ወራት ውስጥ በተካሄደው ጦርነት ከታየው እጅግ አሰቃቂ የሚሰኝ ጭፍጨፋ መሆኑንም አሶሺየትድ ፕሬስ ገልጧል። የህዋቱ ቃል አቀባይ አቶ ጌታቸው ረዳ በበኩላቸው በዛሬው ዕለት በትዊተር አማካኝነት ባስተላለፉት መልእክት የተባለውን ግድያ አልተፈጸምም ሲሉ ውንጀላውን አስተባብለዋል። የባህር ዳሯ ዘጋቢያችን አስቴር ምስጋናው ተጎጂዎችንና የአካባቢውን ባለስልጣናት አነጋግራ ያጠናቀረችውን ዘገባ ከሮይተርስና አሶሺዬትድ ፕሬስ ዘገባዎች ጋር በማጣመር እንደሚከተለው ታቀርበዋለች። አቶ አትር ሰውክ እንዲህ የተባሉ ጭና ተክለ ሃይማኖት የተባለች ገጠር ቀበሌ ነዋሪ ሁኔታውን ከመነሻው ለአሜሪካ ድምጽ በስልክ ሲያስረዱ ነሐሴ 24 ለ25 2013 ዓ ም አጥቢያ የህወሓት ታጣቂዎች በሰሜን ጎንደር ዞን ዳባት ወቅል ንዑስ ወረዳ ጭና ተክለ ሃይማኖት ወደ ተባለች የገጠር ቀበሌ መግባታቸውን ይናገራሉ። በመጀመሪያው አምስት ቀናት ታጣቂዎቹ ጸባቸው ሀገሪቱን ከሚመራው ብልጽግና ፓርቲ ጋር እንጂ ከሰላማዊ ዜጎች ጋር እንዳልሆነ ሲገልጽላቸው እንደቆየ አቶ አትርሰው ገልጸው፣ ነገር ግን በጦርነቱ እየተሸነፉ ሲመጡ ቤት ለቤት እየዞሩ ንጹሀን ዜጎችን መግደል ጀመሩ ይላሉ። በአንድ ቀን አርባ ሰባት ተቀብረዋል። እዚህ ቤተ ክርስቲያን ካልኩሽ ቤተ ክርስቲያን በአጠቃላይ ከመቶ ሀያ በላይ ነው ሲቪሊያን ሙተዋል ተብሎ የሚገመተው እስካሁን ያልተገኙ ደግሞ ቁጥራቸው ወደ ሰላሳ ሰባት የሚሆኑ እስካሁን አልተገኙም። ይሙቱ ይዳኑ ያልታወቀ ማለት ነው። እስካሁን በብዛት የጠፉት ወይ በገደል ተገድለው ተጥለው ይገኛሉ ወይ በሸጡ በወንዙ ምናምን ነው እየተገኙ ያሉት ህዋት ሲነሳም እኛ ችግራችን ከብልጽግና ሰዎች ጋር ነው ነው የሚለው ግን በተግባር ላይ ከህዝብ ጋር ነው ጥላቸው እያደረገ ያለው። አልጋ ላይ የነበረን በሽተኛ ተነስቶ የማያውቅ እድሜው እድሜ ልኩን ተነስቶ የማያውቅ አልጋ ላይ የነበረን በሽተኛ አቁስለውት ሄዱ። ዛሬ በጭና ቀበሌ ቤተሰቦቻቸው የተገደሉባቸው የቀበሌዋ ነዋሪዎች በጭና ተክለ ሃይማኖት ቤተ ክርስቲያን ውስጥ በጋራ የለቅሶ ስነ ስርዓት እንዳከናወኑ በስልክ የገለጹልን አቶ ዘውዱ ክሰድ እርሳቸው በጭፍጨፋው አራት ወንድሞቻቸው እንደተገደሉባቸው በስምና በድሜ ለይተው ነግረውናል። ታጣቂዎቹ ንጹሐንን ገድለው ንብረታቸውን ዘርፈውና ከብቶቹንም በመሳሪያ ገድለው እንደሄዱ ጨምረው ገልጸዋል። ወንድሞቼ ቀሩ፣ ወንድሞቼ፣ ወንድሞቼ አገሩ አለቀን፣ ወይም እናቴ ምን አለ ተደበደብ የጠፍነህ ኧረ ወይኔ ሞት ነህ እንጂ ስንት ሰው ነው የሞተብህ? የእኔ አራት ሰው ወንድሞቼ፣ አንድ የወንድሜ ልጅ፣ ሶስት ወንድሞቼ፣ አራት ሰው ማለት ነው። አንድ አራት ሰው በጥይት መጡ። ቤታቸውን ሳስረቆቋቸው እነሱ ወደ ወጅ መጡ። በኋላ ላሙን፣ በሬውን፣ በጉም በሉት ቤቱን አረገፉት። ከዛም በኋላ ደግሞ እነሱ ገድሯቸው ያጠጡ እያመሉ ጠቅፋቸው ከመኖሪያ ቤታቸው የጨፈጨፋቸው። ከፍት የለ በግ የለ ምንም ነገር የቀረ ነገር የጨፈጨሰው ነው የሄዱ ፈረስ እንኳንም አይምሩ በቁሯም አይምሩ አያውም። ሌላዋ የሰባት ልጆቻቸው አባት እንደተገደሉባቸው የሚናገሩት ወይዘሮ ዘውዲቱ ደረጃው ሶስት አስቸጋሪ ቀናትን እንዳሳለፉ ይናገራሉ።

እናት ጌ ማን እንደባሌ ነው እንጀራ አላውቀውም። እናት ጌ ማን እንደባሌ ነው ገና ሙካናቸው እናት አሁን እንጀራ ልመና ነው ደያል ና ብለው እናት ዬ ልጅት አድርገው ና ብለው ወደ ቀ ሽብር መቱብኝ። ፎጣውን አል አውልቀው ፎጣውን አውልቀው እጅ አሸበሩ ወሰዱት እናት ዬ ሁለት ወሸድን እንጂ በመሳሪያ ነው የገደሏቸው። በጉን እያረዱ ዝም ብለው ጣሉት። እያረዱ አምስት ማድጋዬ ይሉ ወሰዱት በሉት እየቆሉ ዛው በሉት። እናትዬ የባለን እሬሳ አጋድሚ ይሉን እየቆሉ እነሱ እየበሉ የባለን እሬሳ አጋድሚ ነይሩን በሉት እየቆሉ እናትዬ አስከሬንና እኔ እንጃ ጀምጎጆ ጎጆ እነሱ እየቆሉ በሉት እናትዬ አረ፣ መንደሩ ባዶ ቀርቷል። ናዲያ ሌላዋ ተጎጂ ወይዘሮ አበበች ጀጀው፣ ታጣቂዎቹ ባለቤታቸውን አቶ ጥላሁን ንጉሴን እቃ ተሸከም ብለው ጫካ ከወሰዷቸው በኋላ ተገድለው አስከሬናቸው እዚያው ጫካ ውስጥ መገኘቱን ይገልጻሉ። አቤት ተሸከም ብለው አስረው ይዘውት ያዙ ደግሞ ቤት ጠርዘው አስራ ሶስት ቁም አርደው

በሰሜን ጎንደር ዞን ዳባት ወረዳ ወቀል ንዑስ ወረዳ አስተዳዳሪ አቶ ካሳ መሼሻ በወረዳው ጭና ተክለ ሃይማኖት የተፈጸመው የዘር ማጽዳት ወንጀል ዳግማዊ ማይካድራ ነው ሲሉ ገልጸውታል። ካህናቶችን፣ ቀዳሾችን፣ እናት የካህኑም ሚስት ህፃን የያዘችውን አርሶ አደር ገበሬውን በሬውን አርዶ ሰውየውንም አብሮ አረዱት። አሁን እዛ አካባቢ ያለ አርሶ አደር አንድ ሞት ብቻ አለም የሞተ የታረደ ብቻ አይደለም። አሁን ድግም ታርዷል። አዝመራው ላይ አስከሬም በአስከሬ ነው ኖራ መብላትም አይቻል። ከሞት የተረፈው ሰው ለመኖር በምን እንደሚኖር ያስቸግራል። የሚገርምሽ ዶሮ እንኳን ሲታረጅ፣ ዶሮ ሲታረጅ እግሩን ፍቱት ፈትተህ ረደው ነው የሚባል። በሬ ሲታረስ፣ በግ ሲታረስ የፍጥኝ እያሰሩ ገደል እየሰደዱ ወርቅ የሆነውን የሰው ልጅ የማይተካውን ገደል አይኑ እያየ እግሩን አስሮ እጁን አስሮ በጥይት መጥተዋቸው ዳግማዊ ማይካድራ ግፍ ወቅን ምክትል ጭና ቀበሌ ላይ ተፈጸመበት። እዛ ቀበሌ ላይ የሞተው ግን ከሁለት መቶ በላይ ይሆናል። ገና ቁጥሩ ያልተገኘ ማለት አንዲት እናት ሁለቱን ልጆቿን ባሏን ሲያርዱት በራ በገደሉ ነው የተገኘችው። ዛሬን ቀን ጭና የአንድ ቀበሌ ህዝብ ሴቶች ጨፋ ተደርጎ እንደማይካድራ ገተል የሚያለቅ ሰውን እናቶ ትቁጠረው። በአማራ ክልል የዳባት ወረዳ አስተዳዳሪ የሆኑት አቶ ሰውነቱ ባለ ለአሶሺዬትድ ፕሬስ ሲናገሩ እስከዛሬ ዛሬ እረቡ ድረስ አንድ መቶ ሀያ ሦስት አስከሬኖች መገኘታቸውን ገልጸው ከዚህም በላይ አስከሬን ሊገኝ እንደሚችል አብራርተዋል። አቶ ሰውነት በተለይ ነሐሴ ሀያ ዘጠኝ በጭና ተክለ ሃይማኖት መንደር የደረሰው ጥቃት እጅግ አሰቃቂ ነው ማለታቸውን የገለጸው ኢ ፒ ጥቃቱ የኢትዮጵያ መንግስት አሸባሪ የሚለው ህወሀትና በሪፖርቱ ላይ የትግራይ ኃይል ተብሎ የተጠቀሰው ታጣቂ ቡድን ጎንደር ከተማን ለመቆጣጠር ያደረገው ሙከራ በኢትዮጵያ ሰራዊት ከከሸፈ በኋላ እንደጀመረ መናገራቸውን ገልጸዋል። የአካባቢው ነዋሪዎችም የትግራይ ኃይል በንጹሐን ዜጎች ላይ ዝርፊያ፣ የቦምብ ጥቃትና ግድያ መፈጸማቸውን አቶ ሰውነትን ጠቅሶ የዘገበው አሶሽትድ ፕሬስ በግድያው ሴቶች፣ ህፃናትና የሃይማኖት አባቶች ኢላማ ነበር ማለታቸውንም ዘግቧል። የሰሜን ጎንደር ዞን ጤና ቢሮ ኃላፊ የሆኑት በቅለይት ባረክ ታጣቂዎቹ አሁንም በእርሻዎች መካከል በመደበቃቸው ተጨማሪ ግድያዎች ሊኖሩ እንደሚችሉ በመግለጽ በጥቃቱ የሞቱት ቁጥር እስከ ሁለት መቶ ሊደርስ ይችላል ማለታቸውን ኤፒ ጨምረው ገልጸዋል። በሌላ በኩል የአሜሪካ ድምጽ ያነጋገራቸው አቶ አትርሳው ክንዴ ካለፈው እሁድ ጀምሮ እስከዛሬ በየጫካው በየጫካውና በየገደሉ አስክሬን እየሰበሰቡ እንዳሉ ገልጸው የህዋት ታጣቂዎች የ በቀል እርምጃቸውን በሰባ አመት አዛውንት እና በታማሚዎች ላይ ሰንዝረዋል ብለዋል። እርዳታ እንዲደረግላቸው ተማጽነዋል። አብዛኛው አሁን እየኖሩ ያሉት የተወሰኑት ፖሊስ ጣቢያ፣ የተወሰኑት ጤና ጣቢያ፣ አንዳንዶቹ ደግሞ ቤተክርስቲያን ነው እየኖሩ ያሉት። ያው ቅርብም ስለሆነ ደግሞ ዘመድ ላይ የተጨመሩ አሉት። የኢትዮጵያን የኑሮ ውድነት አንድ ሰው አራት ሰው አምስት ሰው የማስተናገድ አቅም የለውም። ባል አቅማችን እነዚህ ሰዎች ለተወሰነ ጊዜም ቢሆን ብናግዛቸው እና ብንረዳቸው የተሻለ ነው ነው የምለው። የፌዴራል መንግስቱ የአንድ ወገን የተኩስ አቁም ካደረገ በኋላ ራሱን የትግራይ መንግስት ብሎ በሚጠራው ህወሀት በአማራ ክልል በደብረ ታቦር በነፋስ መውጫ ጋይንት በደባርቅና በዳባት ወረዳዎች ንጹሐን መግደሉንና ንብረት ማውደሙን ወደ ግማሽ ሚሊዮን የሚጠጉ ዜጎችን ማፈናቀሉን በክልሉ ባለስልጣናት እየተወነጀለ ይገኛል። ሆኖም ግን ከሰሞኑ ታጣቂዎቻቸው በአንዳንድ የአማራ ክልል አካባቢዎች ላይ ጥቃት እያካሄዱ እንደሆነ እና በጦርነት የያዟቸው ቦታዎችም እንዳሉ የሚያምኑት የህወሀት መሪዎች ከንጹሀን ዜጎች ጅምላ ግድያ፣ ከቅርስ ውድመትና ዘረፋ ጋር በተያያዘ እየቀረቡባቸው የሚገኙ ወንጀላዎችን ግን በጥቅሉ አስተባብለዋል። በዚህ ጉዳይ ላይ ህወሀት የሚሰጠውን ምላሽ ለማግኘት ዝግጅት ክፍል ላችን የተለያዩ ሙከራዎችን እያደረገ ነው። ምላሻቸውን እንዳገኘን ይዘን የምንመለስ ይሆናል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው፣ ባህርዳር። በተያያዘ ዜና የትግራይ ተዋጊዎች አንድ መቶ ሃያ ሲቪሎችን ጭና በተሰኘችው የገጠር መንደር ገድሎ የሚለውን የሮይተርስ ዜና ዘገባ የህወሓት ቃል አቀባይ አቶ ጌታቸው ረዳ ዛሬ ትዊተር ላይ ባሰፈሩት መልእክት አስተባብለዋል። አቶ ጌታቸው የህወሓት ተዋጊዎች ነሐሴ 26ና ነሐሴ 27 በዳባት ወረዳ ህዝብ በጅምላ ፈጅተዋል የሚለውን የአማራ ክልል ባለሥልጣናት ክስ በማስተባበል ይልቁንም ከዚህ ቀደም የወጣን አንድ የሮይተርስ ዘገባ ጠቅሰው በምዕራብ ትግራይ ህዝብን በጅምላ በመፍጀትና ሴቶችን በመድፈር ክልሉን ከሰዋል። ተዋጊዎቻችን ሲቪሎችን ገድለዋል የሚለውን ውንጀላ አጥብቀን እናስተባብላለን። ተፈጸሙ የተባሉት ወንጀሎች በነጻ አካል እንዲመረመሩ እንደገና እንጠይቃለን፣ ይላል። የአቶ ጌታቸው ረዳ የትዊተር መልእክት በህወሓት ቁጥጥር ስር ባሉ ቦታዎችም ምርመራ እንዲካሄድ እንደሚያመቻችው ጠቅሰው ያልተረጋገጠ ያሉትን ዜና እውነት ሊሆን አይችልም ብለዋል። በሌላ ተያያዥ ዘገባ በዳባት ወረዳ በምትገኘው የጭና ቀበሌ ከፍተኛ ቁጥር ያለው አስከሬን በትላንትና ዕለት መገኘቱ እጅግ አዋኪ ሁኔታ ከስቷል ሲል የኢትዮጵያ ሰብአዊ መብት ኮሚሽን በዛሬ ዕለት ባወጣው መግለጫ አመለከተ። መግለጫው አክሎም የተገደሉትን ሰዎች ቁጥርና ማንነት የህግ አስፈጻሚ አካላት የማጣራት ስራ መቀጠላቸውን ጠቅሰው ከጥቃቱ የተረፉ ወገኖች ግን የተገደሉት ሲቪሎች መሆናቸውን መናገራቸውንም ዘግቧል። የኢትዮጵያ ሰብአዊ መብት ኮሚሽን አያይዞም በክልሉ ከሚያደርገው የሰብአዊ ጉዳይ ላይ ያተኮረ ምርመራ ጋር በተያያዘ ወደ ዳባትና ሌሎች በነዋሪዎች ላይ ጉዳት የደረሰባቸው አካባቢዎች መርማሪዎችን የሚልክ መሆኑን በዘገባው አስታውቋል። አስቴርን ለዘገባው አመሰግናለሁ። አድማጮች ተከታዩም እዚያው አማራ ክልል ውስጥ ያቆየናል። መንግስት በአሸባሪነት የፈረጀውና ራሱን የትግራይ ወታደራዊ ኃይል እያለ የሚጠራው አካል ወደ አማራ ክልል ዘልቆ መግባቱን ተከትሎ ከቀያቸው የተፈናቀሉ ሰዎች ቁጥር ከግማሽ ቢሊዮን መብለጡን የአማራ ብሔራዊ ክልላዊ መንግስት አደጋ መከላከል ምግብ ዋስትናና ድጋፍ ማስተባበሪያ ኮሚሽን አስታወቀ። ወታደራዊ ወረራት ተፈጽሞባቸዋል በተባለባቸው አካባቢዎች ለሚገኙ ከ700 ሺህ በላይ ሴፍቲ ኔት በመባል የሚታወቀው የእርዳታ ፕሮግራም ተጠቃሚ ለሆኑ አርሶ አደሮች አፋጣኝ እርዳታ ማድረስ ያለመቻሉንም ኮሚሽኑ ጨምሮ ገልጧል። መስፍን አራጌ ዝርዝሩን ይዟል። ከአሜሪካ ድምፅ ሬዲዮ ጋር ቆይታ ያደረጉት የኮሚሽኑ የህዝብ ግንኙነት ኃላፊ እያሱ መስፈን እንዳስታወቁት ካለፈው ጥቅምት ወር መጨረሻ ጀምሮ ከግማሽ ሚሊየን በላይ ሰዎች ከቤት ንብረታቸው ተፈናቅለው አቅራቢያቸው ወደሚገኙ ከተሞችና ቀበሌዎች ለመሰደድ ተገደዋል ጥቅምት ሀያ አራት ጀምሮ አሁን በህልውናው ዘመቻ ጭምር ከአምስት መቶ አምሳ ሺህ በላይ ተፈናቃዮች በየቀዋሉ በየዘመዶቻቸው እና በጊዜያዊ መጠለያዎች ነው የሚኖሩት መረጃዎች እንደሚያመለክቱት አብላጮቹ ከሰሜን ወሎ ደቡብ ደቡብ ጎንደር፣ ዋግምራና ሰሜን ጎንደር የተፈናቀሉ ናቸው። የተፈናቃዮችን መረጃ ከማሰባሰብ ጀምሮ በፌዴራልና በክልል መንግስት በኩል አፋጣኝ ድጋፍ መሰጠቱን ነው ያመለከቱት አቶ እያሱ። መጀመሪያው ተፈናቃይ ተፈናቅሎ ሲመጣ መረጃ ነው የሚያዘው። መረጃውን መሰረት ያደረገ ድጋፍ እንዲቀርብ በሁሉም አካላት ርብርብ ይደረጋል። ከፌዴራል መንግስት ድጋፍ ይጠየቃል። የክልሉ መንግስትም በክልሉ መንግስት አቅም የሚገዙ ድጋፎች አሉ። ፈጣን ምላሽ ባልተሰጠበት አካባቢ የክልሉ መንግስት በራሱ ገብቶ ምላሽ ሊሰጥበት የሚችላቸው አሰራሮችን ስላሉ መሰረት ያደረገ ስራ ሲሰራ የቆየ። ሌሎች መንግስታዊ ያልሆኑ ድርጅቶች፣ ባለሀብቶች የተለያዩ ድጋፎችን እያደረጉ ነው የሚገኙ። የአደጋ መከላከልና ምግብ ዋስትና ልዩ ድጋፍ የሚሹ አካባቢዎች ማስተባበሪያ ኮሚሽንም የአደጋ ምላሽ ማዕከል እያቋቋመ በየሁሉም ቦታዎች ፈጣንና ተደራሽ ምላሽ እንዲሰጥ እየሰራ ነው የሚገኝ። እሱም መሰረት ያደረገ እንደ ባብነት እንኳን ብንሄድ ከወልዲያና አካባቢው ተፈናቅለው ደሴ ለሚገኙት ለምሳሌ ከመቶ ዘጠና አምስት ሺህ በላይ ህዝብ ማለት ነው ድጋፍ ተደራሽ እንዲሆን አድርጓል። የህዝብ ግንኙነት ኃላፊው የማህበረሰቡን የመደጋገፍ ባህልም ሳያደንቁ አላለፉም። ከፌዴራልና ከክልል መንግስት ድጋፍ ባለፈ ማህበረሰቡ በመደጋገፍ ባህሉ የበሰሉ ሁሎችን የአካባቢው ለተፈናቀሉ ወገኖቹ ሲደግፍ እና ተፈናቃዮችን አስጠግቶ በመያዝ ጭምር በርካታ ተግባራት እየፈጸመ ነው ያለው። በደሴ ከተማ ተፈናቅለው በመጠለያ ቦታዎች የሰፈሩ የህብረተሰብ ክፍሎችም የህዝቡን አለኝታነት ከዚህ ቀደም ለአሜሪካ ድምጽ ሬዲዮ የገለጹት በዚህ መልክ ነበር ደሴ ነዋሪዎች በምግብ ለራሱ አልተራብንም ማለት ይችላሉ። ብዙ የሚያሟሉ ነገር ለራሱ አለ። በቃ ሁሉም ሳይቀር የሴቶች ንጽና መጠበቂያ ሳይቀር፣ ሳሙና፣ ሁሉም ነገር ማለት ነው። አልከፋንም። እዚህ ብንገባ ምንም የከፋነ ነገር የለም። ለተፈናቃዮቹ ከሚሰጠው የአልሚ ምግብና ሌሎች ድጋፎች በተጨማሪ በዓለም አቀፍ መስፈርት ለአንድ ሰው በወር 15 ኪሎ ግራም ዱቄት እንደተከፋፈለ አስረድተዋል። ከዚህ በተጨማሪ የሀገር ውስጥ የልማት ተቋማት ድጋፍ እያደረጉ መሆናቸውን ያመለከቱት አቶ ያሱ በአብነት የጠቀሱት ጥረት ኢንኮርፖሬት፣ ሰሞኑን አራት መቶ ኩንታል ዱቄት፣ ሁለት ሺህ ሊትር ዘይት ለተፈናቃዮች ማከፋፈሉን ጠቁመዋል። መንግስት፣ ህዝቡ፣ የንግዱ ማህበረሰብና የልማት ተቋማት በሰብአዊ ድጋፉ በስፋት የተንቀሳቀሱትን ያህል ዓለም አቀፍ የሰብአዊ ተራዶ ድርጅቶች ችግሩን በልኩ አልመዘኑትም። ይሁን እንጂ የአቋም መሻሻል እየታየባቸው ነው ብለዋል። ችግሩን ለመቅረፍ መንግስትና መንግስታዊ ያልሆኑ ድርጅቶች ርብርብ እያደረጉ ነው። የክልሉ መንግስትም ጉዳዩ ከሚመለከታቸው መንግስታዊ ካልሆኑ ድርጅቶች ጋር በቅርበት እየተወያየ የነበረውን ችግር እንዲቀርፉና አሁን ያለምንም አሉና ማግለል እንዲሰሩ የክልሉ መንግስትም ጥረት እያደረገ አሁን በርካቶች ትናንት የነበረውን አስተሳሰባቸውን ጥለው ወደ ተግባር እየመጡ ይመስላል። አሁን ለመሳተፍ ዝግጁነታቸውን እያሳዩ ነው የሚመስለው። እንግዲህ ፕራክቲካሊ አሁን ከፌዴራልም ከሆነ ከክልሉ መንግስት በተሰጠው አቅጣጫ መሰረት በርካቶች ከክልሉ መንግስት ጋር ለመስራት እየተወያዩ ድጋፍ ለማድረግም ቃል እየገቡ ነው የሚገኘው። ዩኤንዎች ለምሳሌ መቶ አርባ ስምንት ሚሊዮን ብር የምግብና ምግብ ነክ ያልሆኑ ድጋፎችን ለማ ማቅረብ ቃል ገብቶ ሄዷል። ሌሎችም እንደዚሁ ድጋፍ ለማድረግ እየተንቀሳቀሱ ነው የሚገኙ አሁን ወናችን እየሰራ ያለ ለአሜሪካ ድምጽ ሬዲዮ ትናንት አስተያየታቸውን የሰጡት በኢትዮጵያ የዓለም ምግብ ፕሮግራም ጽህፈት ቤት የኮሚኒኬሽን ክፍል ኃላፊ ክሌር ኔቨል መስሪያ ቤታቸው በዚህ ዓመት አስራ ሁለት ሚሊዮን ሰዎችን ተደራሽ እንደሚያደርግ ከትግራይ በተጨማሪ በአማራ እና አፋር ክልሎች ለሚገኙ ተፈናቃዮች አስቸኳይ የምግብ እርዳታ ለማድረስ እንቅስቃሴ መጀመሩን፣ ተጨማሪ አራት መቶ ሀያ ስድስት ሚሊዮን ዶላር ድጋፍ እንደሚያስፈልገው ገልጸው ነበር። እንደ ደሴ ኮምቦልቻና ባህር ዳርን የመሳሰሉ ከተሞች በርካታ ተፈናቃዮችን ማስተናገድ ግድ ብሏቸዋል። በነዋሪዎች መልካም ድጋፍ፣ በመንግስትና በበጎ አድራጊዎች ተራድኦ ግን ችግሩን መቅረፍ አይቻልም፣ ተፈናቃዮቹን ወደ አካባቢያቸው መልሶ በዘላቂነት ማቋቋም ይገባል ባይ ናቸው። አቶ እያሱ ሁልጊዜ ማህበረሰቡን በድጋፍ ልታኖራችን ወደ ነበሩበት እንዲመለሱ፣ ሰላሙ ወደ ነበረበት እንዲመጣ፣ በፌዴራል መንግስት፣ በክልል መንግስትና በማህበረሰቡ ስራ መሰራት አለበት። እሱ እስኪሆን ግን የተፈናቀሉ ወገኖች የዕለት ምግብ እንዲያገኙ ኮሚሽኑ ከምንመለከተው አካል ጋት ጋር በመሆን ስራ እየሰራ ነው በተለቀቁ አካባቢዎች እንደ ምሳሌ ብንወስድ በደቡብ ጎንደር ውስጥ ንፋስ መውጫና አካባቢው የተፈናቀሉ ወገኖችን ወደ ነበሩበት ቀያቸው ለመመለስ መጀመሪያ መረጃ የማጥራት ድጋፍ የማቅረብ ከድጋፉ ባሻገር ደግሞ ወደ ነበሩበት ህይወታቸው ለመመለስ በርካታ ተግባራት በበርካታ አካላት ለማቅረብ ዝግጅቶች ና ርብርቦች እየተደረጉ ነው የሚገኘው መጀመሪያ ማህበረሰቡ ወደ ነበረበት አስተሳሰብ ተመልሶ ወደ ቀያው ተመልሶ ትናንት ወደ ነበረበት ህይወቱ እንዲመለስ ሳይኮሎጂካል ሬዲነስ እንዲፈጠሩ ስራዎች እየተሰሩ ነው። ህወሀት በአማራ ክልል ወደሚገኙ አካባቢዎች ዘልቆ መግባቱ ለበርካቶች መፈናቀል ምክንያት ከመሆኑ ባሻገር ከሰባት መቶ ሺህ የሚልቁ የሴፍቲኔት ተጠቃሚ አርሶ አደሮችን ለመድረስ እንቅፋት መፈጠሩን አስታውቀዋል። የህዝብ ግንኙነት ኃላፊው በላይ የሴፍቲኔት ተጠቃሚዎች አሉ። እነዚህ ሰዎች ድጋፉ ፈጣንና ተደራሽ ነው ካልገባላቸው ለከፋ ችግር ይዳረጋሉ። ስለዚህ ይህንን መሰረት አድርጎ ይህንን ትኩረት ሰጥቶ አለም አቀፉ ማህበረሰብ ሰው አድርጎ ለእነዚህ አካላት ምግብ ሊያቀርብላቸው ይገባል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ። በተከታዩ ዘገባ ደግሞ ወደ ሐዋሳ ልውሰዳችሁ የዋጋ ንረት ባስከተለው የኑሮ ውድነት መማረራቸውን ለአሜሪካ ድምፅ አስተያየት ሰጡ አንዳንድ የሐዋሳ ከተማ ነዋሪዎች ተናገሩ የከተማው አስተዳደር በበኩሉ ህግ ተላልፈው በተገኙ ያልተገባ ዋጋ በጨመሩና ዜጎችን በማስጨነቅ ላይ ያሉ ባላቸው ነጋዴዎች ላይ የማያዳግም ያለውን እርምጃ መውሰድ መጀመሩን አመልክቷል። አስተዳደሩ በዋጋ ንረትና የኑሮ ውድነትን በሚመለከቱ ጉዳዮች ዙሪያ ከከተማዋ ነዋሪዎችና ከነጋዴው ማህበረሰብ አባላት ጋርም ውይይት አካሂዷል። የዋጋ ንረት በህብረተሰቡ ላይ የሚያሳድረውን ጫና ለመቀነስም በተለያዩ የምርት አይነቶች ላይ የተጣለውን ቀረጥና ተጨማሪ እሴት ታክስ ክፍያዎች ማንሳቱን የንግድ ሚኒስቴር ሰሞኑን ማስታወቁ ይታወሳል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ያደረሰን ዘገባ ዝርዝሩን ይዟል። አቶ ግርማ እርሄርሱ የሐዋሳ ከተማ ነዋሪ ናቸው። የኑሮ ውድነቱ ከህዝብ አቅም በላይ መሆኑን ገልጧል። ዛሬ ዋጋው አምስት ብር ነገ አስር ብር ተነጎዳ አስራ አምስት እያለ ይሄዳል። ለምን ታደርጋለ የሚል አካል ያለ አይመስልም። በዚህ ምክንያት ኑሮ ውድነት ህዝቡን አበሳጭቷል። ህዝብ እያለቀሰ ነው ያለው። ሰራተኛው የሚበላውን ሲያጣ አሰሪውን ይበላል። ይህ የታወቀ ነገር ነው። የሚበላ ጠፍቷል። ገደብ ያልተበጀለት ያሉት የዋጋ ንድረት ያለው በግብርናና በፋብሪካ ምርቶችም ላይ ነው ሲሉ ተናግሯል። ወቅቱ የዘመን መለወጫ በመሆኑ ችግሩ እየተባባሰ ነው ብሏል። ከአሁን ቀደም ዘይት አምስት ሊትር አራት ሊትር ነበር የሚሰጠው፣ አሁን ባለፈው ጊዜ ሁለት ሊትር አንድ ሊትር ተኩል፣ ሌላ ደግሞ ስኳሪ አራት አምስት ነበረ፣ ባለፈው ጊዜ አንድ ኪሎ ወደ ኋላ። ለምንድን ነው የምንለው? ፋብሪካዎቹ በየጊዜ ይመረቃሉ፣ ነጋዴው ግን ከየትም ያመጣል። ሱቅ አለ፣ ነገር ግን መብላት አልተቻለ። ትልቅ አሻጥር እየተሰራ ስለሆነ እስኪ ቅዶቻችሁን ተመልከቱ አስተረጫጭቱ ምን ይመስላል። በሙያቸውም መምህር መሆናቸውን የሚናገሩት አቶ አድነው ጋቢሶም በኑሮ ውድነት እየተጎዱ እንደሆነ ገልጠዋል። በከተማው አስተዳደር እና በነጋዴዎች ትምህርት የሚመራ የቁጥጥር ስርአት ተዘርግቶ ህገወጦች ወደ ህጋዊ መንገድ እንዲገቡ ካልተደረገ በስተቀር ችግሩ መቀጠሉ እንደማይቀር ተናግረዋል በሸቀጥም ዘንድ በእያንዳንዱ በንግዱ ሴክተር ላይ ቁልፍ ከሆኑ ከማህበረሰቡ ጋር በጣም ወሳኝ ሆነ ከሚገናኙ ንግዶች በኩል በእያንዳንዱ ንግድ ስር የራሱ ኮሚቴ ካለው ያ ኮሚቴ ከክፍለ ከተማው ጀምሮ እስከ ከተማ አስተዳደሩ ድረስ እስከ ሀገር አቀፍ ድረስ ቼን ኖሮት ኢንፎርሜሽን እያቃበለ የሚሄድ ከሆነ ትኩስ መረጃ ይደርሳል። በእርግጥ አሁን ከተማ አስተዳደሩ ሁሉንም ነገር ወርቶ ይሰራል ወይ ለምለው ያል ከህብረተሰቡ ተለይቶ የሚሰራው ነገር የለም። ኮሚቴው ተዋቅሮ ተደራጅቶ የሚሰራ ከሆነ ችግሮቻችንን እያመጣን እንሄዳለን። የህል ነጋዴ የሆኑት አቶ በቀለ ጩቃሎ፣ እኛ ነጋዴዎችም ችግር ላይ ወደቀናል ቀናል በድላሎችና አቅራቢዎች የተቀናጀ አሻጥር ተጠልፈናል ብለዋል። ችርቻሮ ነው ይህል የምነግደው ለምሳሌ ሩዝ ከሶስተኛ ደላላ ነው የምንገዛው በፈለገው ዋጋ ይሸጣል። ሲፈልግ እዛ ጋር ሊጠፋ ስለሆነ ጨምረ ሽጥ ብሎ እያዘናል። እኔ አሁን በጣም እየታገልኩ ነው። እንደው መቼም ሰው መጥቶ እኛ ጋር ደግሞ ሁለት ኪሎ ሶስት ኪሎ አምስት ኪሎ ነው የሚሸጠው። እችን ለመግዛት ሰዎቹ እንዴት እንደሚሆኑ መታችሁ እንደው ቢታዩ እውነት መፈጠር ራሱ ያስጠላል። እና ይሄንን በአጭር ጊዜ ለማቅረፍ እነዚህ ስራዎቹ ይሰሩ። በነዳጅ ንግድ ስራ የተሰማሩት በከተማው የሚገኙት አቶ የንጠራ የኑሮ ውድነትን ችግር በዘላቂነት ለመቅረፍ ያልታረሱ መሬቶችን በዘር በመሸፈን የምርት መጠን መጨመር አማራጭ የሌለው መፍትሄ ነው ብለዋል። ባዶ የሆነ የእኛ ክልል ውስጥ ያለ ያልታረሰ ቦታ መታረስ ያለበት ቦታ እሱ ቁጥጥር ያድርጉልኝ። ገበያ ላይ አሁን በየጊዜው እየተጨመረ ነው። ሱቅ ሰኞ ሌላ ነው፣ ማክሰኞ ዋጋ ሌላ ነው። ቁጥጥር ይደረግ በእኛ በነጋዴዎች ላይ። ሌላዋ ተሳታፊ ወይዘሮ ህይወት መቻል በበኩላቸው መፍትሔው ተቀናጅቶ መስራት ብቻ ነው ይላሉም። በሸማቾች ህብረት ስራ ማህበራት ስም ጫፍ ወጣ ህገወጥ ተግባራት ይከናወናሉም ብለዋል። ብዙዎቹ ብር ስላላቸው ደብቀው የሚይዘዋሉ ስቶር ውስጥ ግን ያም፣ መንግስት አልተከታተለም። በየገበያው ከሄድን ስቶሩ ሌላ ቦታ ነው፣ መሸጫው ሌላ ቦታ ነው። እዚህ ጋር ቁም ይመጣልሃል ይባላል። ያህንን ነገር ዲቴል ገብታችሁ ብታስተካክሉ ጥሩ ይመስለኛል። የአዋሳ ከተማ አስተዳደር የንግድና የገበያ ልማት ቢሮ ኃላፊ አቶ ሀይሉ የተራ በህገወጥ ነጋዴዎች ላይ እርምጃ መውሰዳቸውን ገልጧል። ከነጋዴው ማህበረሰብ ጋር በተደረገ ውይይት ላይ ከሁለት መቶ በላይ ነጋዴዎች ላይ እርምጃ መወሰዱንም ገልጠዋል። የንግድ ፍቃድ የሌላቸው ነጋዴዎች መበራከታቸው የዋጋ ንድረቱን እንዳባባሰው አስታውቀዋል። በቀጣይም ህግ ተላልፈው በተገኙ ዋጋ በጨመሩና ማህበራዊ ኃላፊነታቸውን ባልተወጡ ነጋዴዎች ላይ የማያዳግም እርምጃ መውሰድ እንደሚቀጥሉም ገልጠዋል። ከስርዓት ውጭ የሚሰራውን ነጋዴ ጥቆማ መስጠት ያስፈልጋል። አቅራቢያቸው የንግድ ጽሕፈት ቤት አለ፣ ቀበሌ አለ፣ የከተማ ክፍለ ከተማ አስተዳደር አለ። ከዛ ካለፈ ደግሞ እዚህ ዋናው ማዕከል አለ የኛ ሁሉም ከተማውን የሚቆጣጠረው ያለው ማለት እዚያ መምጣት ይቻላል። ትቆማ በየጊዜው መስጠት ያስፈልጋል። ለየመዋቅሩ ትቆማ መስጠት ያስፈልጋል። ውይይቱን የመሩት የሀዋሳ ከተማ ከንቲባ ጸጋዬቹ በበኩላቸው በዚህ ወቅት ዋጋ ጨምሮ ህዝቡን ያስጨነቀ ነጋዴ የኢትዮጵያ ጥላት ነው ስሉ ተናግሯል። ሀገራችን በምን ሁኔታ ላይ እንዳለች በደንብ ታውቃላች። ኃላፊነትን ሀገርን መውደድ በዚህ ሰዓት ነው የሚጀምረው። መጀመሪያ ሁላችንም ኃላፊነታችን በአግባቡ የተሰጠንን ኃላፊነት የተሰማራንበት ቦታ ጥሩ ብንሰራ ያስደመረ ሀገር የዋጋ ንረት በህብረተሰቡ ላይ የሚያደርሰውን ጫና ለመቀነስ ስንዴ፣ ዘይት፣ ስኳርና ሩዝ ከቀረጥና ታክስ ነፃ እንዲሆኑም መወሰኑን የንግድ ሚኒስትር የገለጠ ሲሆን ፓስታ ማካሮኒና እንቁላል ደግሞ ተጨማሪ ሴት ታክስ የተነሳላቸው ምርቶች መሆናቸውን ማስታውቋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ አዋሳም አድማጮች አሁን ወደ ዓለም አቀፍ ዜናዎች ነው የምንሻገረው። በተባበሩት መንግስታት ድርጅት አዘጋጅነት በአፍጋንስታን ጉዳይ ትኩረት በማድረግ የሚነጋገር ከፍተኛ የሚኒስትሮች ጉባኤ በሚቀጥለው ሳምንት ይካሄዳል። በጉባኤው ላይ የመንግስታቱ ድርጅት በአፍጋንስታን እስከያዝነው የአውሮፓውያኑ 2021 ማብቂያ ድረስ ለ11 ሚሊዮን ሰዎች የነፍስ አድን እርዳታ ለማቅረብ የሚውል የ600 ሚሊዮን ዶላር መዋጮ ለማሰባሰብም አቅዷል። ሊሳ ሽላይን ከጄኔቫ ያጠናቀረችውን የዚህን ዘገባ ዝርዝር ቆንጅት ታዬ ታቀርበዋለች። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ አፍጋኒስታን የከበደ ሰብአዊ ችግር እንደተደቀነባት ሲያስጠነቅቁ ቆይተዋል። ዋና ጸሐፊው ነገ ወደ ጄኔቫ ይጓዛሉ። በዚያም የፊታችን ሰኞ ዓለም አቀፉ ማህበረሰብ በአፍጋኒስታን እየተባባሰ ላለው ችግር መፍትሄ በመስጠት እንዲተባበር የተዘጋጀውን ጉባኤ ይከፍታሉ። ከ38 ሚሊዮኑ የአፍጋኒስታን ህዝብ ውስጥ ወደ ግማሽ የሚጠጋው እርዳታ ጠባቂ መሆኑን የመንግስታቱ ድርጅት ሪፖርቶች ሲያስታውቁ ቆይተዋል። ከዚያ ውስጥ 3.5 ሚሊዮኑ በጦርነቱ ምክንያት ከቀየው የተፈናቀለ ነው። የመንግስታቱ ድርጅት የህጻናት መርጃው ዩኒሴፍ 600 ሺህ በረሃብ የተጎዱ ህጻናት እንዳሉ አስታውቋል። በአስቸኳይ እርዳታ ካልደረሰላቸው ያሉበት አደገኛ ይዞታ ለህልፈት ሊዳርጋቸው እንደሚችልም ሲያስጠነቅቅ ቆይቷል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ቃል አቀባይ ጄንስ ላርኪ የተጠየቀው የገንዘብ ድጋፍ በአጣዳፊ ረሃብ ለተጎዱ አንድ ሚሊዮን ህጻናትና ሴቶች ከረሃብ ጉዳት ማገገሚያ ህክምና ለማቅረብ የሚውል መሆኑን ገልጸዋል። በተጨማሪም አጣዳፊ ምግብ፣ መሰረታዊ የጤና አገልግሎት፣ ትምህርት፣ መጠለያና ሌላም አስፈላጊ እርዳታዎችን ለማቅረብ እንደሚውል ገልጸዋል አርኪ። የሰብአዊ ረድኤት ድርጅቶች አፍጋንስታን ውስጥ እርዳታ በማቅረቡ ረገድ የበርካታ አስርት ዓመታት ልምድ አላቸው። በዚህ ዓመት ብቻ ስምንት ሚሊዮን ሰዎች እርዳታ አግኝተዋል። ነገር ግን አሁን አፍጋንስታን ውስጥ መሠረታዊ አገልግሎቶች በመፍራረስ ላይ ናቸው፣ ያለው የምግብና ሌላም የነፍስ አድን እርዳታም ወደ ማለቁ እየተቃረበ ነው። የዓለም የምግብ ፕሮግራም አፍጋኒስታን ውስጥ በአሁኑ ወቅት ከሶስት ሰው አንዱ ተርቦ አዳሪ መሆኑን አስታውቋል። የደብሊዩ ኤፍፒ ቃል አቀባይ ቶምሰን ፊሪ በሀገሪቱ ሰብአዊ ቀውስ መደቀኑን ገልጸው፣ ክረምቱ እየደረሰም በመሆኑ ሁኔታው እየተባባሰ እንደሚሄድ አስጠንቅቀዋል። WFP በረዶው መጥቶ በሀገሪቱ ብዛት ወዳለው አካባቢ መግባት የማይቻልበት ሁኔታ ሳይፈጠር የምግብ እርዳታ ለማስገባት እየተጣደፈ መሆኑንም ገልጸዋል። In just a few weeks, uh, sadly, our food will run out. We have called for resources and we are urgently requesting. የሚያሳዝነው ነገር ያለን የምግብ እርዳታ በጥቂት ሳምንታት ውስጥ ይሟጠጣል። የገንዘብ ድጋፍ እንዲደረግልን ጠይቀናል። እስከ 2021 መጨረሻ በሚኖረው ጊዜ 14 ሚሊዮን ሰዎችን ለመርዳት 200 ሚሊዮን ዶላር በአስቸኳይ ያስፈልገናል። አሁን የምግብ እርዳታውን ለማስገባት ያለን እድል ሳያመልጠን እንድናስገባም ቶሎ መዋጮው መሰብሰብ አለበት። የተባበሩት መንግስታት ድርጅት ተቋማቱ በአፍጋኒስታን በታሊባን አገዛዝ ስር የደህንነት ስጋታቸው እየበረታ የሚሄድ ቢሆንም እዚያው ቆይተው ችግር ላይ ላሉት ዜጎች እርዳታ ማቅረባቸውን እንደሚቀጥሉ አስታውቋል። የመንግስታቱ ድርጅት ባለስልጣናት ድርጅታቸው አፍጋኒስታን ውስጥ የእርዳታ ስራ ከጀመረ ወደ አርባ ዓመታት ገደማ እንዳስቆጠረ ይናገራሉ። በተለያዩ አስተዳደሮች ስር ታሊባንም ስልጣን ላይ በነበረባቸው ዓመታት ጭምር ሰርተናልና ተመክሮ አካብተናል ብለዋል። የመንግስታቱ ድርጅት ለዓለም አቀፍ ለጋሾችም የምትሰጡት ገንዘብ መንግስቱ ውጭ አይገባም ብሎ ቃል ገብተዋል። በሙሉ አፍጋኒስታን ባሉት ተቋማት በኩል ለበጎ ተግባር ይውላል ነው ያለው። ቆንጅትን አመሰግናለሁ። አሁን ወደ ሁለተኛው አጋማሽ ቀዳሜ ዝግጅት ነው የምናልፈው። ዲሞክራሲ በተግባር በውጭ ሀገር የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በኢትዮጵያ አስተማማኝ ሰላም እንዲሰፍን በሚደረገው ርብርብ የተቻለንን ሁሉ እናደርጋለን ሲሉ የኢትዮጵያ ዳያስፖራ የተግባር ምክር ቤት መሪዎች ተናገሩ። በመላው ዓለም የሚገኙ ኢትዮጵያውያንን በማሰባሰብ አባይን እንጎብኘው እንቁጣጣሽ የፍቅር ጉዞ በሚል ስያሜ የተዘጋጀው መርሃ ግብር የምክር ቤቱ መሪዎች አዲስ አበባ ገብተዋል። ይህንን ተንተርሶም በቱሪዝም አገልግሎት የተሰማሩ ሁሉ ቅንና ትክክለኛ አገልግሎት እንዲሰጧቸው ሲልም ቱሪዝም ኢትዮጵያ ጥሪ አቅርቧል። መለስካቸው አመሃ። ተከታትሎታል። የኢትዮጵያ የዲያስፖራ የተግባር ምክር ቤት የተሰኘው ድርጅት አመራር አባላት ከሰሜን አሜሪካና ከአውሮፓ የተለያዩ ሀገራት ዛሬ ጠዋት አዲስ አበባ እንደገቡ በስካይላይት ሆቴል በሰጡት ጋዜጣዊ መግለጫ በውጭ በስደት ያሉ ኢትዮጵያውያን ዛሬ ሀገራቸው ያለችበት ሁኔታ በእጅጉ እንደሚያሳስባቸው ተናግረዋል። ከዩናይትድ ኪንግደም ለንደን ከሶስት አስርተ ዓመታት በኋላ ወደ አገራቸው ለመጀመሪያ ጊዜ እንደመጡ የተናገሩት የምክር ቤቱ አስተባባሪ አቶ አለባቸው ደሳለኝ ገና ከመጀመሪያው ድርጅቱ በምን ምክንያት እንደተቋቋመ ነበር ያስረዱት። የተሰባሰብነው የዛሬ አመት ነው። መስከረም ሰላሳ በኋላ መንግስት የለም ኢትዮጵያም ትፈርሳለች በማለት የኢትዮጵያ ጠላቶች በየኤምባሲያችን እየገቡ ሰንደቅ ዓላማችንን ከመስቀያው ላይ በማውረድ ሲያቃጥሉትና ሲጥሉት ያንን ለመቀልበስ መተባበር ግዴታ ስለነበረብን ይህን አደጋ ለመመከስ ስንል ከተለያዩ ዓለማት ተሰባስበን ኢትዮጵያ አትፈርስም ብለን በመሟገት ኢትዮጵያ ትቀጥላለች በማለት የመሰረትነው ድርጅት ነው። አክለውም በዚህ በአንድ ዓመት ውስጥ ድርጅቱ ምን እንዳከናወነና የወደፊቱ ውቅዱ ምን እንደሆነ በዝርዝር አስረድተዋል። በአጭር ጊዜ ውስጥ ከዲያስፖራው ገንዘብ በማሰባሰብ ለኢትዮጵያ ጥቅምና ፍላጎት በዲፕሎማሲው መስክ ዓለም አቀፍ ተጽዕኖ ፈጣሪ አካላትን በመጎትጎትና በማግባባት መንግሥትን የሚያግዙ ሎቢስቶች ከመቅጠር አንስቶ ለሰራዊቱ የገንዘብ ድጋፍ ማድረግ መቻሉን አቶ አለባቸው ይፋ አድርገዋል። ምክር ቤቱ በአገሪቱ አስተማማኝ ሰላም እንዲሰፍን በሚደረገው ጥረት ሁሉ የሚኖረውን አስተዋጽኦም እንዲህ ሲሉ ገልጸዋል። ለወገኖቻችን ስናደርግ መደሰት ይገባናል። የሰጠነውን ሁሉ እየረሳን ወገኖቻችን ብቻ ማሰብ ያስፈልገናል። መስጠት የመቀበል መንገድ ነው። እንድታውቁት የምንፈልገው እንደ ስማችን በተግባራችን እንጂ በቀቢጸ ተስፋ መሆን የለበትም ብለን የምናምን ነን። ስለዚህ የተጣመመውን እያቃናን፣ የተበላሸውን እያሻሻል በአሁኑ ወቅት በውጭም በውስጥም ፈጦ የመጣውን ብሔራዊ የአደጋ ለመከላከል ሰላም በአስተማማኝ ሁኔታ ለማስፈን በሚደረገው ሀገራዊ ርብርብ ጉልበታችንን፣ ጊዜያችንን፣ ሀብታችንን ለሀገር ግንባታ ለማዋል ምንጊዜም ዝግጁ መሆናችንን ለኢትዮጵያ ህዝብ ማረጋገጥ እንፈልጋለን። ከኖርዌይ የመጡት የምክር ቤቱ አመራር አባል ወይዘሮ ኢትዮጵያ አለማየሁ ዛሬ አገሪቱ አለችበት ያሉትን ሁኔታና ድርጅቱ የሚያደርገውን አስተዋጽኦ ልጇን ለመውለድ ከምታምጥ ሴትና ከምጥም ከተገላገለች በኋላ የሚከተለውን ደስታ በማነጻጸር ነበረ። ሴት ልጅ ምጥ ላይ ስትሆን እንደ ባህላችን በዙሪያ ቆመው ማርያም ማርያም የሚሏት አሉ። በጣም ብዙ ሰዎች በተለይ በቅርብ ያሉት ናቸው ማርያም ማርያም የሚሏት። ስለዚህ እኛ ደግሞ በዙሪያ ሆነን በርቺ፣ ግፊ፣ ልትወልጅ መጨረሻሽ እየደረሰ ነው እያልን ነው እና አሁን የመጣንበት ምክንያት ኢትዮጵያን አይዞሽ፣ ህዝባችን አይዟችኋለን አብረነን፣ በደስታችን ብቻ አይደለም በመከራችንም አብረነን። ቱሪዝም ኢትዮጵያ በጠቅላይ ሚኒስትር ጽህፈት ቤት ተጠሪ መስሪያ ቤት ዋና ዲሬክተር አቶ ስለሽ ግርማ በበኩላቸው ይህ የኢትዮጵያ ዲያስፖራ የዘረጋው መርሃ ግብር እንዲሳካ የሚመለከታቸው አካላት ሁሉ ጥሪ አቅርበዋል። ወደ ሀገር ቤት በርካታ ኢትዮጵያውያን ሊመጡ ነው። ረዥም ዓመት ሳይመጡ የቆዩ ሰዎች ሊመጡ ነው። በዚህ ሰዓት ይሄን እድል ተጠቅሞ ገንዘብ ለማግኘት ገቢ ለመጨመር ሆቴሎች፣ አስጎብኚ ድርጅቶች፣ መኪና ከራዮች፣ የቱሪስት መስህብ ባለቤቶች ዋጋ እንዳይጨምሩ በዚህ ሰዓት የምንጠብቀው ዋጋ እንዲቀንሱ ድጋፍ እንዲያደርጉላቸው እንፈልጋለን። ስለዚህ ይሄን ለመላው የቱሪስት አገልግሎት ሰጪ ተቋማት ለሚመጣው የዲያስፖራው ኮሚኒቲ አነስተኛ ዋጋ ቢቻል እስከ በነጻ ድረስ አገልግሎቱን በመስጠት በደማቅ ኢትዮጵያዊ አቀባበል የእንግዳ አቀባበል ስርዓት እንግዶቹን በመቀበል ወደ ሀገር ቤት እየተደረገ ያለውን ጉዞ ሁሉም እንዲደግፉ አደራ ለማለት እወዳለሁ። አሁን ዛሬ ያየነው እንግዲህ ኢትዮጵያ ትልቅ አገር መሆኗን በርካታ ሰላማዊ የቱሪዝም ዞን እና ኮሪደር እንዳሉ ማሳያ ነው፣ እና ይህን ለማሳየት ይህን ለመለው ዓለም ለማስተዋወቅ የኢትዮጵያን ገጽታ ለመገንባት የኢትዮጵያ ያለችበትን ሁኔታ ትክክለኛ መረጃ ለመለው ዓለም ለማስተዋወቅ ስለመጣችሁ እጅግ በጣም አመሰግናለሁ። ምክር ቤቱ ከቱሪዝም ኢትዮጵያ በተጨማሪ በሀገር ውስጥ ከተለያዩ አካላት ጋር በቅርበት እንደሚሰራም ታውቋል። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ለስካቸው ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ኢትዮጵያውያን በአሜሪካ ባለፈው እሁድ ከዋሽንግተን ዲሲ ወጣ ብላ በምትገኘው የሜሪላንድ ክፍለ ግዛቷ ሲልቨር ስፕሪንግ ከተማ በሺዎች የሚቆጠሩ ትውልደ ኢትዮጵያውያን በተገኙበት ዓመታዊው የኢትዮጵያ ቀን ተከብረዋል የኢትዮጵያ ቀን ፌስቲቫል 2021 የሚል መጠሪያ የሰጡትን ክብረ በዓል ያዘጋጀው የሜሪላንድ የኢትዮጵያውያን ማህበረሰብ ማዕከል ሲሆን በቨርጂኒያ ዋሽንግተን ና ሜሪላንድ የሚገኙ ትውልድ ኢትዮጵያውያንና የንግድ አገልግሎት ሰጪ ተቋማትም ተካፋይ ሆነውበታል ስነ ስርዓቱን የተከታተለው ደረጀ ደስታ ተከታዩን አሰናድቷል። ደስ ይላል፣ ኢትዮጵያን፣ ኢትዮጵያን ይሸታል፣ ሀገር ያስናፍቃል። ስሱ ደስ ይላል። በዝግጅቱ ላይ ያገኘኋቸው የሜሪላንድ ነዋሪ ነበሩ። ወይዘሪት አትክልት በቀለ አበበ ይባላሉ። ረቂቅ ፋሽንን ወክለው በስፍራው ስራዎቻቸውን አቅርበው ከነበሩ የንግድ ማህበረሰብ አባላት አንዷ ነበሩ። ቆንጆ ነው ሰው ትንሽ ዝናዋ አስቸገረ እንጂ ስራው ቆንጆ ነው። እንደ አትክልት ሁሉ በእለቱ የባህል አልባሳት፣ ጌጣጌጥ፣ ምግቦቻቸውንና አገልግሎታቸውን ለማቅረብ በቦታው የተገኙ የንግድና የማህበረሰብ ተቋማት ነበሩ። ዝግጅቱን ያዘጋጀው የሜሪላንድ የማህበረሰብ ማዕከል መሆኑን የነገሩን አቶ ሰለሞን አብደላ የዝግጅቱ ዋና አስተባባሪና የቦርድ አባል መሆኑን ነግረውኛል። ጠቅላላ ይዘቱን በሚመለከት ያነጋግርኳቸው ኳቸው ዝግጅቱ እንደተጀመረ አካባቢ ነበር። ይሄ ዝግጅት በየአመቱ የምናዘጋጅ ነው። ኢትዮጵያኖች ለማገናኘት የኢትዮጵያን ባህል ካልቸር ለአሜሪካኖች ለማስተዋወቅ እና ለእኛም አንድ ላይ ለመሆንና ሀገራችንን በሰላም ለመደገፍ ነው። አመታዊ ነው። ያለፈው አመት በኮቪድ ምክንያት አልተዘጋጀም። ዘንድሮ ግን ያው ከሁለት ዓመት በኋላ አዘጋጅተ ነዋል። ለምን ያህል ጊዜ ነው የተዘጋጀው? ይሄኛው አስረኛ አመታችን ነው። ለምን ምን ዝግጅቶች አሉ በዘንድሮ ዝግጅት የዘንድሮ ዋና ሞጧችን ያደረግ ነው? እባካችሁ ተመርመሩ፣ እባካችሁ ተከተቡ። ጌት ቫክሲኔትድ ጌት ቴስትድ ነው እና ከመንግስት ጋር በመሆን ይሄን ነገር ለህብረተሰቡ እያሳወቀን ነው። በተለይ በዛሬ ቀን የነፃ ቴስቲንግ አለ፣ የነፃ ቫክሲኔሽን አለ። ይሄ ነገር ለህብረተሰቡ በደንብ ማወቅ አለበት። ምንም ወረቀት አያስፈልግም፣ የኢሚግሬሽን ወረቀት አያስፈልግም። አባት እናት ቤት ካሉ እህቶች ወንድሞች ካሉ መቶ እንዲመረመረው እንዲከተቡ እንገፋፋለን። በዝግጅቱ ላይ ተጽዕኖውን ያሳረፈው እለቱን ሲያካፋ የነበረው ዝናብ ብቻ አልነበረም። ያለፈውን አመት እንዲዘሉ ያደረጋቸው የኮቪድ 19 ወረርሽኝ አሁንም ቢሆን ጥላውን እንዳጠላ ነው። በዘንድሮው መሳተፍ ከነበረባቸው የንግድ ማህበረሰብ ተቋማት መካከል ብዙዎች በኮቪድ ምክንያት አለመገኘታቸውን አቶ ሰለሞን አብደላ ተናግረዋል። ወደ 50 የደረቅ ድንኳኖች ያሉን፣ ወደ ስድስት ደግሞ የምግብ ድንኳኖች ያሉን። ብዙ የኢትዮጵያን ምግቦች አልተካፈሉም። ምክንያቱም ያለው የሰራተኛ እጥረት የማይታስብ ነው እና እዛም እዚህም ባለቤቱ ይሰሯ። ያለው ግን በተቻለው መጠን አንዳንዶች ተካፍለዋል። ግን ሄዶ ለተመረመረ ና ተከተ ተሰብስበው አሥራ አምስቱን ነጻ ኩፖን ሰጣለን፣ ምግብ እንዲመገቡ። አቶ ሰለሞን ይህም ሆኖ ከጠበቅነው በላይ ነው ይላሉ። እውነት ለምና ከሆነ ከኮቪድ ወጥተን አትገናኙ በተባለበት ሰዓት እንደምታውቀው፣ ማስካር በሚባልበት ሰዓት ይሄ መውጣቱ በጣም ደስ ብሎናል። የበሽታ ጉዳይ ነው፣ መጠንቀቅ አለብን ሁላችንም፣ ማስኩም ማድረግ በተቻለ መጠን። በዝግጅቱ ላይ የሽያጭ ስራዎችን ለማከናወን ብቻ ሳይሆን ከትናንሾቹ ማህበረሰባዊ አገልግሎት እስከ አገራዊ ጉዳዮች ድረስ ትልቅ ተልእኮ ያላቸውን ይዘው የቀረቡ ድርጅቶችም መኖራቸውንም ተመልክቻለሁ። አቶ ሙሀዲን ሲራጅ መሐመድ ይባላሉ። የቨርጂኒያ ነዋሪ ሲሆኑ የኢትዮጵያ ሰላምና አንድነት የዲሲ ግብረ ኃይል አባል መሆናቸውን ነግረውኛል። በዝግጅቱ ላይ ስለሚያደርጉት ተሳትፎ ይህን ብለዋል። ዛሬ እንግዲህ በሜሪላንድ በየአመቱ የሚዘጋጀው የኢትዮጵያን ቀንን በማክበር የሚዘጋጀውና በተጨማሪም ደግሞ የአዲሱን አመት የ2014 መቀበያ ዝግጅት የተደረገው ላይ ነው ለመስተናገድ የመጣ ነው። በዚሁ አጋጣሚ ደግሞ ያንኑ ተያይዞ የተለያዩ ስራዎችን እየሰራና ያለ ነው በተለይ በአሁኑ ሰዓት በግድባችን ዙሪያ ህዝባችን ብር እንዲያዋጣና ግድቦች እንዲያስጨርስ ለመስራት የሚያገለግሉ የተለያዩ ዝግጅቶች አድርገናል። በአባይ ጉዳይ ብቻ ሳይሆን አሁን በኢትዮጵያ ባለው ወቅታዊ ሁኔታም በጦርነቱና በተለያዩ ምክንያቶች ለተፈናቀሉ ሰዎች የእርዳታ ማሰባሰቢያ ፕሮግራም ትውውቆችም የሚያደርጉ ሌሎች ድርጅቶችን መኖራቸውን አስተውያለው። በመሆኑም አቶ ሙሀድን እንዲህ ያለው ዝግጅት በጣም አስፈላጊ ነው ይላሉ። ምክንያቱም ኢትዮጵያኖች በቁጥር በጣም ብዙ ነን። ሜሪላንድ ማአካባቢ ወይም ቨርጂኒያ ዲሲ ማአካባቢ ላይ እና እንደዚህ አይነት መሰባሰቦች በጣም አስፈላጊነቱ ለምንድን ነው? አንደኛ እኛም እርስ በራሳችን ኢትዮጵያን አሜሪካኖች እንሰባሰባለን። ከኢትዮጵያን በቅርብ ለመጡ ሰዎች ባህላቸውን እንዳይዘነጉትና በተለይ ደግሞ አዲስ አመቱን የሚያከብሩበትን ሁኔታ ይፈጣል። በተጨማሪ ደግሞ እዚህ የተወለዱ ልጆቻችን አሉ። ወይም ደግሞ ያንጎን የመጡ ልጆቻችን ካልቸራቸውን ሳይረሱ ባላቸው ካልቸር ኢትዮጵያዊነታቸውን ይዘው ኢትዮጵያ አሜሪካዊነታቸውንም የሚቀጥሉበት ሁኔታ ይፈጥራል። በተጨማሪም ደግሞ እንደዚህ አይነት ቁጥር ስብስብ ባለን ቁጥር የአሜሪካንን ፖሊሲ ሜከሮች ሆኑ ወይም ደግሞ ሎካል ውስጥ የሚሰሩ የተለያዩ የአሜሪካን ፖለቲከኛ ሰዎችን አድሬስ ማድረግ የምንችልበት እንዲህ አይነት ጉልበት አለን ብለን የምናሳይበት ነው። ታዳሚዎችም ከዝግጅቱ ስለሚያገኙት ጠቀሜታ የሜሪላንድ ነዋሪ የሆኑት ወይዘሪት ትዝታ ተክሉ እንዲህ ይላሉ። ከብዙ ከተለያየ ከቨርጂኒያ ከዲሲ እዚህ ሜሪላንድ ቦታ እንደሚኖሩ ለረጅም ጊዜ የተለያየን ደግሞ በቅርብም የምንገናኝ ብዙ ሰዎች ለመገናኘት እድል ፈጥሯል። በዚህ ላይ የባህላችን እቃዎች ይሸጣሉ። እሱንም በዛው ይተዋወቃል፣ እንገዛለን። የባህል ልብሶች፣ ጌጣጌጦች፣ ብዙ ነገሮች አሉ። እንደገና ደግሞ አሁን በኢትዮጵያ ምስላለው ግድቡ በዛም ላይ ደግሞ እርዳታ እየተሰበሰባልና አጋጣሚውን ፈጥረዋል። የተለያየ እንትኖች አሉ። በዛ ላይ ለመሳተፍ እድሉን አግኝቻለሁ። የዝግጅቱ ትልቅ እንግዳ የነበረው ታዋቂውን ድምፃዊ መሀሙድ አህመድ ይገኛል ተብሎ የዝግጅቱ ማስታወቂያዎች ላይ ሲገለጽ የሰነበተ ቢሆንም በምሽቱ ላይ ሳይገኝ ቀርቷል። አቶ ሰለሞን ስለ ሁኔታው አዝነው፣ መሀሙድ የቀረው በሐዘን መሆኑን እንደሚከተለው ገልጸዋል። በጣም እያዘን ያለው የታዋቂው ድምፃዊ አለማየሁ እሸቴ በማረፉ ታላቅ ወንድሙ ማህሙድ አህመድ በጣም አዝኖ በዛሬው ዝግጅት ላይ አልገኝም ብሏል። እኛም አንፈርድበትም። እኛም በጣም አዝነናል። አለማየሁ የኢትዮጵያ ታዋቂ ሙዚቀኛ ነው። ማህሙድ እንደ ወንድሙ ስለሆነ እኛም ተቀብለን ያው ሐዘኑ እንዲወጣ ደገፈነዋል። እኛም በጣም አዝነናል። በአለማየሁ ሞት ማህሙድ አህመድ ትናንትና ሳናግረው እያለቀሰ ነበረ እኔም ራሴ እሱ ሲያለቅስ አብሬ ያለቀስኩ ነበርና እንደ ኢትዮጵያውያን አንድ ላይ መዋደር መፋቀር ነው ከነሱ የተማርነው ብዙ ነገር አለ። ትንሽ ቅር ያለን ነገር የማህሙድ በሀዘን ምክንያት አለመገናኘት ነው። ያም ሆኖ ግን በዝግጅቱ ላይ ተገኝተው ታዳሚውን ሲያዝናኑ ያመሹት የባህልና የዘመናዊ ሙዚቃ ባለሙያዎች ነበሩ። የኢትዮጵያና የዩናይትድ ስቴትስን ሰንደቅ ዓላማዎችን የያዙ በርካታ ትውልድ ኢትዮጵያውያን ቤተሰብና ህጻናትንም ያረኩ ይመስላል። የኢትዮጵያውያኑ የአዲስ ዓመት ዋዜማ መንፈስም ብቅ ሳይል አልቀረም። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ደረጀን አመስግኜ ወደ ፊት አሜሪካና ህዝቧ አልውሰዳችሁ። ዩናይትድ ስቴትስ ውስጥ የመስከረም አንዱ ሽብርተኞች ጥቃት በደረሰበት ወቅት ጨቅላ ሕፃናት የነበሩ እናም ጥቃቱ ከደረሰ ጥቂት ዓመታት በኋላ ከተማዋ እያገገመች በነበረችበት ወቅት የተወለዱ ዛሬ ወጣቶች ናቸው። ከእነርሱ ጋር የተደረገ ውይይት ነው። የአሜሪካ ድምፅ ቴና ትሪን የተወሰኑ የኒውዮርክ ነዋሪ ወጣቶችን እና እንዲሁም ታዳጊዎችን አነጋግራለች። ቆንጅታየል ለዛሬው አሜሪካና ህዝቧ እንዲህ አሰናድተዋለች። ሮድሪጌዝ በዛ ወቅት ገና የሁለት ዓመት ልጅ ነበር። ሕፃን ስለነበርም እሱ የሆነውን ባያውቅም ዕለቱን፣ እነዚያ መንትያ ሰማይ ጠቀስ ህንፃዎች ሰው ሁሉ እያየ የነደዱበት፣ ምድር ቀጥ ያለችበት ሲል ያስታውሰዋል። ፈጽሞ የሚረሳም አይመስለኝም ይላል። ኖዋ በኒውዮርክ የሕክምና ትምህርት እየተከታተለ የሚገኘው ኖዋ ባለፉት አራት ዓመታት በነበሩ የፖለቲካ ምስቅልቅል ነገሮች፣ አሁን ደግሞ በኮቪድ-19 ወረርሽኝ ውስጥ እያለፍንን በህይወት ዘመናችን አያሌ ከባድ ክስተቶች አጋጥመውናል። የመስከረም አንዱ ጥቃትንም የምመለከተው ከነዚያ መካከል አንዱ አድርጌ ነው ይላል። በሕይወት ዘመናችን ውስጥ ብዙ መያዣ መጨበጫ የሌለው ነገር ተከስቶ አይተናል። የመስከረም አንዱ ጥቃት ከዚህ ውስጥ የሚጠቀስ ነው። አውሮፓውያን አቆጣጠር መስከረም 11 2001 ዓ ምት ኒውዮርክ የዓለም የንግድ ማዕከል መንታ ሰማይ ጠቀስ ህንፃዎች ላይ የደረሰው የአሸባሪ ጥቃት ኒውዮርክ ከተማን እንደቀየራት ጥርጥር የለውም። ጥቃቱ በደረሰበት ወቅት ሕፃናት የነበሩ ወይም ደግሞ ብዙም ሳይቆዩ የተወለዱቱ እንደየተመክሯቸው በተለያየ መንገድ ያስታውሱታል። ሳራ ማሊክ እንዲህ ትላለች። እንደሚመስለኝ ብዙ ልጆች የተከሰተው ምን እንደሆነ በአስተሳሰብ ደረጃ ይገባቸዋል። እጅግ አሳዛኝ ክስተት እንደሆነም ይረዳሉ። ነገር ግን የእነሱ ግንዛቤ በውስጡ ያለፈ ሰው በሚሰማውና በሚያውቀው ደረጃ አይደለም። ሳራ ማሌክ የ16 ዓመት ወጣት ነች አሁን። ስለዚህም ስለ መስከረም አንዱ ጥቃት የምትናገረው ራሷ በውስጡ አልፋበት አይደለም። አባቷ በወቅቱ ይሰሩ የነበረው የኒውዮርክ የዓለም ንግድ ማዕከል አጠገብ ስለነበረ በዕለቱ ስላዩት ስላለፉበት ሁሉ እያወሯት እንደነበረ ትገልጻለች። ሆኖም የእሷ በአባቷ አማካይነት የሰማችው ያሳደረባት ስሜት በውስጡ ካለፈበት ሰው ተመክሮ ጋር የሚስተካከል እንዳልሆነ ትናገራለች። ሳራ ብዙዎች የሚጋሩት አስተያየት ነው። ጆን ማስትሮፖሎ የመስከረም አንድ ጥቃት ቤተመዘክር አስጎብኚ ናቸው። እንዲህ ሲሉ ያስረዳሉ። ብዙዎቹ ስለማያውቁ ነው የሚመስለኝ፣ እያወቁ ደንታ በማጣት አይደለም። እሳቸው እንደሚሉት ወጣቶችና ታዳጊዎች የዚያን ዕለት የሆነውን ነገር በደንብ የሚረዱት ከጥቃቱ የተረፉ ሰዎችን ታሪክ ሲሰሙ ነው። I እኔ ራሴ የዛን ዕለት ያየሁትን ምን እንደተሰማኝ ምን እንደሸተተኝ ያንን ሁሉ ስነግራቸው ማለቴ ነው። ለ17 ዓመቷ ሲልቫና ዳቪ ደግሞ ያ ቀን ከህይወቷ ጋር የተቆራኘ ነው። እናቷ በዛ ቀን የዓለም የንግድ ማዕከል ህንፃ የሚገኝ መስሪያ ቤት መሄድ እንደነበረባት ታስታውሳለች። If my mom did go, I እናቴ የዚያን ዕለት ሄዳ ቢሆን ኖሮ እኮ እኔ አልፈጠርም ነበር። ሲልቫና ኒውዮርክ ከተማ ዳርቻ ላይ ነው ያደገችው። በሰፈሯ የሚኖሩ ብዙዎች እኩዮቿ ወላጆቻቸውን በጥቃቱ የተነጠቁ ናቸው። ስለሆነም የዚያ ጥቃት ታሪክ ከህይወት የተነጥሎ አያውቅም ትላለች። በቅርቡም በትምህርት ቤት ለታሪክ ትምህርት ክፍሏ ያቀረበችው ጽሁፍ ርዕሷ እንዳደረገችውም ገልጻለች። በፍጹም መረሳት የለበትም ባይ ነኝ። የሚቀጥሉት ትውልዶችም ሊማሩት ይገባል፣ ምክንያቱም የታሪካችን አካል ነውና። ሲልቫና ዳቪ በመስከረም አንዱ ጥቃት ለተጎዱ እርዳታ የሚሰጥ የበጎ አድራጎት ድርጅትን ገንዘብ በማሰባሰብ ታገለግላለች። ሌሎቻችን የተሰጠችን የተሰጠችንን እያንዳንዷን ደቂቃ ማጣጣም ማመስገን እንዳለብን ያስተምረናል ብዬ ተስፋ አድርጋለሁ ትላለች ወጣቷ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን ፕሮግራም እዚህ ላይ ያበቃ። የትግርኛ ስርጭት ያይከተላል። ነገ ምሽት ሶስት ሰዓት ላይ እንመለሳለን። በዚህ በኩል ሰላም፣ ደህና አድሩ። どどどどどどどどどど。